ሁለት ሳምንት ባልሞላ ጊዜ ውስጥ አማጺ ኃይሎች ዋና ዋናና ትናንሽ ከተሞችን ተቆጣጠሩ። አማጺያኑ ወደ ዋናዋ ከተማ ደማስቆ እንደተቃረቡም ለአሳድ ታማኝ የሆኑ ወታደራዊ ኃይሎች የራዲዮና የቴሌቪዥን ዋና መስሪያ ቤትና የደማስቆ አውሮፕላን ማረፊያን ጨምሮ ቁልፍ ቦታዎችን ለቀው ወጡ። ደማስቆ በአማጼ ኃይሎች ቁጥጥር ስር ወደቀች። የሶሪያው ፕሬዚደንት በሽር አልአሳድ አገር ለቀው መውጣታቸው ተነገረ። የአረብ ሀገራት መገናኛ ብዙሀን በከተማይቱ በአማጽያን እጅ መውደቅ ምክንያት ነዋሪዎች በዋና ከተማዋ ኡመያድ አደባባይ ደስታቸውን ሲገልጹ እና መኪኖች በየመንገዱ ጥሩምባ ሲያሰሙ የሚያሳዩ የቪዲዮ ምስሎችን አሰራጩ። ይህ የሆነው በሶሪያ ለ14 ዓመታት ያህል ጦርነት ከቀጠለና ወደ ኋላው ላይ ቀዝቀዝ ማለቱ ከተነገረ በኋላ ነው። በዚህ ጦርነት ግማሽ ሚሊየን ሰዎች ተገድለዋል። 13 ሚሊየን የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለው ተሰደዋል። በለውጡ የተደሰቱ ብዙዎቹ ቤተሰቦች በቅርብ ወደ ቤታቸው እንደሚመለሱ ተስፋ ያደርጋሉ። በሃማ ከተማ የምትገኝ ተፈናቃይ ኡማ ሙሐመዱም እንዲህ ትላለች እናእስኒን ንስና ልር እስራ ሰ ምም ራ ብ ዋ ከመኖሪያችን ተፈናቅለን ነበር። አሁን ግን በቅርቡ ወደ ሆምስ እንመለሳለን። ዛሬ በጣም ደስ ብሎኛል። መገመት ከምትችሉት በላይ ተደስቻለሁ። ሶሪያውያን ከብርቱ ጥንቃቄ ጋር የሶሪያን መንግስት ውድቀት ተከትሎ የተሰማቸውን ደስታ እየገለጹ ነው። አንዳንድ ሲቪሎች የአማጽያኑ ድልና የሶሪያ መንግስት መገርሰስ ነፃነት እና ብልጽግና እንደሚያመጣ ተስፋ ማድረጋቸውን ይናገራሉ። ጋሊብ አልሃጁ ሴህ በሶሪያ የሰላሚያ ነዋሪ። አምባገነንነት ከየትኛውም ወገን ከግለሰብም ሆነ ከቡድን ይምጣ በሶሪያ ተቀባይነት የለውም። ይህ የሶሪያ ሕዝብ ፍላጎት ነው፣ አርነት፣ ነፃነትና እንከን የለሽ ምርጫዎች። ሶሪያ ዲሞክራሲያዊና ስልጡን አገር ነች። መሆን ያለበት ይህ ነው። ባለሙያዎች በአሳድ ተቃዋሚዎች በሶሪያ ምድር የሚታየው የፈንጠዚያ ስሜት ለአፋጣኝ ፍላጎቶች ሊሰጥ የሚገባውን ትኩረት ሊከፋፍል አይገባም ሲሉ ያስጠነቅቃሉ። በትራምፕ አስተዳደር የቀድሞ መከላከያ ሚኒስትር ማርክ ኤስፐር ትናንት እሁድ ስቴት ኦፍ ዘ ዩኒየን በተሰኘው የሲኤንኤን ቴሌቪዥን ፕሮግራም ላይ ቀርበው በሰጡት አስተያየት እኛና በተባበሩት መንግሥታት ድርጅት ውስጥ ያሉ ሌሎች ሀገራት መፍታት የሚኖርብን የሰብአዊ እርዳታ ስጋት የሚኖር ይመስለኛል። በሁለተኛ ደረጃ እንደጠቀስከው የኬሚካል ጦር መሳሪያዎች እና ሌሎች ወታደራዊ መሳሪያዎች ጉዳይ ይመስለኛል። እነዚህ ባልሆኑ ሰዎች እጅ እንዲገቡ አንፈልግም። ተንታኞች አሜሪካ በቀጠናው ካላት ስትራቴጂካዊ ጥቅምና አጋርነት አንጻር ከአሳድ በኋላ በሶሪያ ስልጣን የሚረከበው ማን እንደሚሆንና ሀገሪቱ የምትጓዝበትን አቅጣጫ በቅርበት እንደምትከታተል ይጠብቃሉ። ነጭ የብረት ቆብ ለባሾች ተብሎ የሚጠራው የሶሪያ ሲቪል መከላከያ ኃይል ድሉን የጨለማውን ዘመን ማብቂያና ለሶሪያ አዲስ ዘመን ጅምር ብሎታል። በሀያት ታህሪር አልአሻም የሚመሩት አማጺ ኃይሎች የሃይማኖት መቻቻልና የሶሪያን ሕዝብ ብዝሃነት እንደሚያከብሩ ተናግረዋል። ይህን ለማድረግ ተቃዋሚ ፓርቲዎች እንዲደራጁ ነጻ ምርጫ በማድረግ ሀገሪቱን እንዲያስተዳድሩ የሚፈቅዱ ስለመሆኑ ወይም ራሳቸው ስልጣኑን ይዘው መቀጠል እንደሚሹ የሰጡት ዝርዝር የለም። ተንታኞች ግን በዚህ የክልላዊ ፖለቲካዊ ውዥንብር ወቅት መጪው ጊዜ በእርግጠኝነት እንደማይታወቅ ያስጠነቅቃሉ። አንዳንድ ተንታኞች የቡድኑ እስላማዊ ማንነትና እንደ አልቃይዳ እና አልኖስራ ከመሳሰሉት ከሌሎች ቡድኖች ጋር ያላቸውን ግንኙነቶች በመጥቀስ ጥርጣሬና ስጋታቸውን ይገልጻሉ። በፓሪስ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሀታር አብዱያብ ለቪኦኤ ሲናገሩ ከአምሳ አራት ዓመታት በኋላ የአሳድ መንግስት መገርሰስ ታሪካዊ ወቅት ነው። የአገዛዞችን መውደቅ ተከትሎ የሶሪያ ህዝብ ምን አይነት መንገድ እንደሚከተልና ከዚህ በኋላ የሶሪያ ህዝብ የሊቢያን ወይም የሱዳን መንገድ ከተከተለ ደም አፋሳሽ ሊሆን እንደሚችል ወደፊት የሚታይ ነገር ነው። ነገር ግን ሶሪያውያን ከዚያ የተለየ ይበልጥ ሰላማዊ የሆነውን መንገድ ሊከተሉም ይችላሉ። አቡ ዲያብ አክለውም በሰሜናዊ ሶሪያ የሚገኘው የኩርዶች ክልል እንዲሁም በደቡብ የሚገኘው የድሩዝ ግዛት እጣፈንታ እርግጠኛ አለመሆኑና ጎረቤት ሀገራት በቀጣዮቹ ፖለቲካ የወደፊት እጣ ፈንታ ውስጥ ጣልቃ ለመግባት ሊከጅሉም ይችላሉ ብለዋል። ሁለቱም የአሜሪካው ፕሬዚደንት ጆ ባይደንና ተመራጩ ፕሬዚደንት ዶናልድ ትረምፕ የሶሪያ የበሽር አልአሳድ መንግስትን መውደቅ አስመልክቶ ትላንት እሁድ አስተያየቶቻቸውን ሰጥተዋል። ዩናይትድ ስቴትስ በመካከለኛው ምስራቅ ካላት ስልታዊ ጥቅሟ አንጻር ከፊቷ የተደቀነውን የሶሪያ የወደፊት እጣፈንታ በቅርበት እንደምትከታተል ይጠበቃል። ፕሬዚደንት ባይደን በአማጽያን ጥቃት የፈራረሰውን የሶሪያውን የበሽር አልአሳድ መንግስት አስመልክቶ ከዋይት ሐውስ ባሰሙት ንግግር በመጨረሻም የአሳድ አገዛዝ ወድቋል። ይህ አገዛዝ በመቶ ሺዎች የሚቆጠሩ ንጹሃን ሶሪያውያንን በጭካኔ በማሰቃየት ገድሏል። የአገዛዙ ውድቀት የፍትህ ውጤት ነው። ይህ ለረጅም ጊዜ በትዕግስት ለቆዩት ሶርያውያን የኩረዋን ሀገራቸውን የተሻለ ወደፊት እድል ለመገንባት ጥሩ ታሪካዊ አጋጣሚ ነው። ባይደን አክለውም በዚህ የሽግግር ወቅት ከሶሪያ ሊነሳ የሚችል ምንም አይነት ስጋት ቢፈጠር ዮርዳኖስ፣ ሊባኖስ፣ ኢራቅና እስራኤልን ጨምሮ የሶሪያን አጎራባቾች እንደግፋለን ያሉ ሲሆን ከክልላዊ አጋሮች ጋር በቅርበት መስራትን ጨምሮ አሁን ካለው ተጨባጭ ለውጥ አንጻር በአሜሪካ የታቀዱ በርካታ እርምጃዎችን ዘርዝረዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ ትሩስ ሶሻል በተባለው የማህበራዊ መድረካቸው ላይ በሶሪያ ውስጥ ለተከሰቱት የቅርብ ጊዜ ክስተቶች በሰጡት ምላሽ አሳድ ሄዷል፣ አገሩን ጥሎ ተሰዷል። በቭላዲሚር ፑቲን የምትመራው ጠባቂው ሩሲያ ከዚህ በኋላ እሱን ለመጠበቅ አልፈለገችም ብለዋል። ትራምፕ ቀደም ብለው ባለፈው አርብ በዚሁ መድረክ ባሰፈሩት መልእክት ሶሪያ እየተመሰቃቀለች ናት፣ ግን ወዳጃችን አይደለችም። ዩናይትድ ስቴትስ እዚህ ውስጥ እጇን መክተት አይኖርባትም። ይህ የእኛ ትግል አይደለም ብለዋል። የአሳድን መንግስት የደገፈችው ኢራን ሶሪያ አሁን በህዝብ እጅ እንዳለች ጠቁማ ያ ሁሉም ሶሪያውያን የአገሪቱን እጣፈንታ እንዲወስኑ ነው ስትል ተናግራለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሶሪያ ጋር የሚያዋስነውን የጎላን ሀይትስ ድንበር አካባቢ በጎበኙበት ወቅት ባሰሙት ንግግር እንደ ኤሮፓ አቆጣጠር በ1974 ከደማስቆ ጋር የተደረሰው ስምምነት ፈርሷል ያሉ ሲሆን የሶሪያ መንግስት ወታደሮች አካባቢውን ለቆ መውጣቱን ተከትሎ የእስራኤል መከላከያ ጦር ቀጠናውን መያዙን አመልክተዋል።